መዝሙር ሰባ ዘጠኝ ኖላዊ ሆሙ ለእስራኤል አጽምዕ ዘይርእ ሆሙ ከማባግዓ ዮሴፍ ዘይነብር ላይለ ኪሩቤል አስተራየ በቅድመ ኤፍሬም ወብንያም ወመናሴ አንስ ሃይለከ ወነአድነነ እግዚኦ አምላክ ሀያላን ሚጠነ አብርህ ገጸከ ላእሌነ ወንዳን እግዚኦ አምላክ ሃያላን እስከ ማእዜኑ ትትማአ ላይለ ጸሎተ ገብርከ ወትሴስየነ እክለ አንብእነ ወታሰትየነ አንብአነ በመስፈርት ወረሰይከነ ነገረ ለጐርነ ወተሳለቆ ላእሌነ ጸላእትነ እግዚኦ አምላክ ኀያላን ሚጠነ አብርህ ገጸከ ላእሌነ ወንድኅን عصيدا وين مجبس من جبس سادركا عزابا وتكلك كياها وسياكا في نوتك كرميها تكلك سراويها وملات مدرا وكدنا عدرارا صلالوتا هاني كما ارزق زيابير وصافها ها اسكا باير واسكا افلاق سرصا لمنت تنست ساقنا ويبلع كلو هلا فنوات فنوت واركوسا هاكل هاقل وتريا انسسا قدام عملاك هيالا تميت سوى حوز امسامي وري وتسهل لزع لزا اصدوين استنا ساعة واصنع زتا كالات በወልደ እጓለ እምህያው ዘአጽናይከ ለከ ለውኢት በእሳት ወምልት እምተግሳዘ ገጽከ ይታጎሉ ለይኩን እዴከ ላይለብሲ የማንከ በወልደ እጓለ እምህያው ዘአጽናይከ ለከ ወኢ ንርሃቅ እምኔከ አህወነ ወንጸው ስመከ እግዚኦ አምላክ ሃያላን ሚጠነ ዓብርህ ገጸከ ላእሌነ ወንድሃን